የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ማክሰኞ ኅዳር 30 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ተሰማላችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ የዓለም የሰላም ኖቤል ሽልማት ተበርክቶላችኋል ከሸላሚው አካልም ከፍተኛ ሙገሳና ምስጋና ተችሯቸዋል። ይህን የሚመለከቱ ዘገባዎችን ወደ ኋላ ላይ እናስደምጣቸዋለን። ካለው የሴኩሪቲ ካውሽንማ ስጋት አንጻር ከባህልና ቱሪዝም ሚኒስቴር ጋር በመሆን የፌዴራል ፖሊስ ጋር የጀመርናቸው ኮሚኒኬሽኖች አሉ። የቱሪስት ሴፍቲ አትሊስት በነዚህ በፒክ ሲዝን ወቅት ቱሪስቶች ምንም አይነት ስጋት ችግር እንዳይደርስባቸው አሁን ደግሞ የሰማችኋቸው አቶ ስለሺ ግርማ ነው። የቱሪዝም ኢትዮጵያ ኃላፊ ናቸው። የጎብኚዎች ቁጥርን ይጨምራሉ በሚባሉት ቀጣይ ወራት ሊደረጉ ስላታሰቡ የደህንነት ሥራዎች ከተናገሩት የተወሰደ ነው። በንግድና ምጣኔ ሀብት ሰዓታችን ዘርዘር ያለው ዘገባ ይደመጣል። ተጨማሪ ዘገባዎች ከሳምንታዊ ፕሮግራሞች ጋር አብረው ይቀርቡላችኋል። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። አብራችሁን ስለምታመሹ ቀድመን እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎችን እነግራችኋለሁ። መልካም ምሽት። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆኑ የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጸዋል። ጠቅላይ ሚኒስትሩ ዛሬ ኦስሎ ላይ ሽልማቱን ሲረከቡ ሽልማቱ የሰላም ጓዴ ላሏቸው ፕሬዝዳንት ኢሳያስ አፈወርቂም ጭምር መሆኑን ገልጸዋል። በሁለቱም አገሮች መካከል ለሁለት ዐሥርት ዓመታት የዘለቀውን አጣብቂኝ ለማብቃት የተቻለው የእሳቸው በጎምነትና ቁርጠኝነት የወሳኝነት ሚና ስለነበረው ነው በማለት አስገንዝበዋል። በርካታ ታዛቢዎች የሰላም ውል መፈራረሙ ኤርትራ ውስጥ የፖለቲካ ለውጥ ያመጣል የሚል ተስፋ አድሮባቸው ነበረ። ነገር ግን ተንታኞችና ኤርትራውያን አክቲቪስቶች ስምምነቱ የኤርትራ መንግስት ዜጎችን ከመጨቆን አያስቆመውም እያሉ መሆኗቸው ተዘግቧል። የኦሮሚያ ጠቅላይ አቃቢ ሕግ ምዕራብ ችሎት ቅርንጫፍ 15 የነቀምት የከተማ ከንቲባ አባላትና 11 ግብረ አበሮቻቸውን በሙስና ወንጀል ጠርጥረው ሃያዎቹን ቁጥጥር ስር መዋሉን አስታውቋል። የቀድሞው የከተማው ከንቲባና አምስት ግለሰቦች እስካሁን ባለመቅረባቸው ፖሊስ ባሉበት ፈልጉ እንዲይዛቸው በፍርድ ቤት መታዘዙን የቅርንጫፉ አስተባባሪ አቶ ጉርመሳ ደጉማ ተናግረዋል። አንዳንድ ግለሰቦች ተጠርጣሪዎች የተከሰሱት በተጠረጠሩትበት የሙስና ወንጀል ወንጀለኛ ስለሆኑ ሳይሆን በፖለቲካ አመለካከታቸው ነው የሚለው ወሬ ከእውነት የራቀ ነው ብለዋል አስተባባሪው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ የሀገሪቱ ፌዴራል ምርመራ ቢሮው ኤፍቢአይ ሥራ አስኪያጅ ክሪስቶፈር ውራይን ነቅፈዋል። ኤፍቢአይ ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ የምርጫ ዘመቻ ይካሄድ በነበረበት ወቅት በትራምፕ የምርጫ ዘመቻና በሩሲያ መካከል ይካሄድ በነበረ ግንኙነት ላይ ምርመራ በጀምረበት ጊዜ የፖለቲካ ወገንተኝነት እንደነበረው የሚያሳይ ምንም አይነት ማስረጃ አልተገኘም ሲሉ የዩናይትድ ስቴትስ የፍርድ ሚኒስቴር ነፃ ዋና ተቆጣጣሪ ባስታወቁ ማግስት ነው ፕሬዚዳንቱ የነቀፏቸው። ዋናው ተቆጣጣሪ ትናንት ኤቢሲ በተባለው የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ የምርመራው ሂደት የተጀመረው በተገቢው መንገድ ነው፣ ነገር ግን ኤፍቢአይ ባካሄደው የምርመራ ሂደት በርካታ ስህተቶች መስራቱን ለማወቅ ተችሏል ብለዋል። አድማጮች ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎቹ ወደሚደመጡበት ምዕራፍ እንሻግራለን። አድማጮቻችን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ ተሻግረናል። አብራችሁን ስለሆናችሁን እናመሰግናለን። እጅ ለእጅ ተያይዘን ለሁሉም ዜጎች እኩል እድል እኩል መብቶችና እኩል ፍትህ የምትሰጥ ሀገር እንገንባ ሲሉ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ጥሪ አቅርበዋል። የአክራሪነትና የከፋፋይነት መንገድም እንዲወገድ ጠይቀዋል። በጋራ በመስራት የጥላቻና የጥላቻን መርዝ ማስወገድ እንደሚገባም ነው ጠቅላይ ሚኒስትሩ ዛሬ የኖቤል የሰላም ሽልማታቸውን በኦስሎ ሲቀበሉ ባደረጉት ንግግር ያሳሰቡት። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የጅማው ወጣት፣ የበሻሻው ታዳጊ፣ የአሁኑ ጠቅላይ ሚኒስትር በታላቁ ዓለም አቀፍ መድረክ የተገኙ የመጀመሪያው የኖቤል ሽልማት አሸናፊ ኢትዮጵያዊ ሆነዋል። ኢትዮጵያ በተወደሰችበት የኖቤል ኮሚቴው ሊቀመንበር እኛም ኢትዮጵያውያንን ባሉበት መድረክ ጠቅላይ ሚኒስትሩ ሰፋ ያለ ገለጻ፣ ረዘም ያለ ንግግር አድርገዋል። በሆነው ነገር የተመሰጡ ፊቶች፣ እንባ ያቀረሩ አይኖች ደግሞ በኦስሎ ማዘጋጃ ቤት የተንጸባረቀው ስሜት ማሳያ ናቸው። የኖቤል ኮሚቴው የዘንድሮውን የሰላም ሽልማት ለጠቅላይ ሚኒስትር አብይ አህመድ ያበረከተው በሶስት ዋና ዋና ምክንያቶች ነው በኤርትራና በኢትዮጵያ መካከል ሰላም ለማምጣት በኢትዮጵያ ዲሞክራሲ እንዲኖር ለማድረግ ና በምስራቅና ሰሜን ምስራቅ አፍሪካ ሰላምና እርቅን ለማምጣት ላደረጉት ጥረት በኢትዮጵያና በኤርትራ መካከል ሰላም እንዲመጣ የተደረገውን ጥረት ነው ጠቅላይ ሚኒስትር አብይ አህመድ በንግግራቸው በቅድሚያ የጠቀሱት ስ those who made the ultimate sacrifice in the cause of peace. Likewise, I accept this award on behalf of my partner. ይህንን ሽልማት የምቀበለው በኢትዮጵያውያንና በኤርትራውያን ስም በተለይም ለሰላም መሥዋዕትነት በከፈሉት ስም ነው። በተመሳሳይም ይህንን ሽልማት የምቀበለው የሰላም አጋርና ጓዴ በሆኑት በፕሬዝዳንት ኢሳይያስ አፈወርቂ ስም ነው። መልካም ፈቃዳቸው እምነታቸውና ቁርጠኝነታቸው ለሁለት አስርተ ዓመታት ባለበት የቆየው ፍጥጫ እንዲያበቃ ወሳኝ ስለነበር ይህንን ሽልማት የምቀበለው በአፍሪካና በዓለም ዜጎች ስም ነው። ለሰላም ያላቸው ህልም አስደሳች ወዳልሆነ የጦርነት ህልም ሲቀየርባቸው ለቆየው ነ ያሉት ለሰላም የሚሰጡት ግምት ከምን የመነጨ እንደሆነም በአካል በተሳተፉበት የኢትዮ ኤርትራ ጦርነት ከተመለከቱት በመነሳት አብራርተዋል። ጠቅላይ ሚኒስትሩ ስለ ሰላም ያላቸው ራእይ የሚመነጨው ከመደመር ፍልስፍና መሆኑንም ጠቁመዋል። የመደመር ፍሬ መብቀል የጀመረውም በተወለዱባትና ባደጉባት የኦሮሚያዋ በሻሻ መንደር እንደሆነ ተናግረዋል። እናም የጠቅላይ ሚኒስትሩ የዛሬ ንግግር የመደመር ፍልስፍናቸውን ያስተዋወቁበት፣ ለዓለም አቀፉ ህብረተሰብ ያብራሩበት ጭምር ነበር። ለኖቤል ሽልማት ባበቃቸው ሌላው ዘርፍ የዲሞክራሲ ስርዓት ግንባታ ጉዳይ የተከናወኑ ተግባራትንም አብራርተዋል ጠቅላይ ሚኒስትሩ ሚኒስትሩ ሁሉንም የፖለቲካ እስረኞች ፈተናል። የማሰቃየትና የሰብአዊ ተግባራት ይፈጸሙባቸው የነበሩ ማዕከላትን ዘግተናል። ዛሬ ኢትዮጵያ ከመገናኛ ብዙሃን ነጻነት አንጻር ጥሩ ስም አላት። እንደ ቀደመው ጊዜ የጋዜጠኞች እስር ቤት አይደለችም። የትኛውንም አይነት የፖለቲካ አመለካከት ያላቸው የተቃዋሚ ፓርቲ መሪዎች ሰላማዊ በሆነ የፖለቲካ እንቅስቃሴ በነጻነት መሳተፍ ይችላሉ። ሀሳብን በነጻነት ከመግለጽ መብት አንጻር ቀዳሚ የሆነች ኢትዮጵያን ለመፍጠር እየሰራን ነው። እውነተኛ የሆነ የብዙሀን ፓርቲ ዲሞክራሲ እንዲኖር መሰረቱን ጥለናል። በቅርቡም ነጻና ፍትሐዊ ምርጫ እናካሄዳለን ነው ያሉ የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ንግግርና ማብራሪያ አገር ውስጥ እያጋጠሙ ያሉ ችግሮችን ያስታወሱበት መፍትሄዎችንም የጠቆሙበት ጭምር ነው። ለኢትዮጵያውያን ያቀረቡት ጥሪም ከዚህ አንጻር የሚታይ ይመስላል። ስታንዲንግ ኦን ዲስ ወርልድ ስቴጅ ቱዴይ አይ ውድ ላይክ ቱ ኮል አፖን ኦል ማይ ፌሎ ኢትዮጵያንስ ቱ ጆይን ሃንድስ ን ሄልፕ ቢልድ ካንትሪ ዛት ኦፈርስ ኢኳል ጀስቲስ ኢኳል ራይትስ ን ኢኳል ኦፖርቱኒቲስ ፎር ኦል ኢትስ ሲቲዘንስ I would like to specially express that we should avoid the path of extremism and division powered by politics of exclusion. ዛሬ በዚህ ዓለም አቀፍ መድረክ ላይ ስቆም፣ እጅ ለእጅ ተያይዘን ለሁሉም ዜጎቿ እኩል ፍትህ፣ እኩል መብቶችና እኩል ዕድል የምትሰጥ አገር እንድንገነባ ለኢትዮጵያውያን ወገኖቼ ጥሪ ማቅረብ እወዳለሁ። በአግላይነት ፖለቲካ የሚጎለብተውን የአክራሪነትና የከፋፋይነት መንገድ እንድናስወግድም ጥሪ አቀርባለሁ። የጣፋንታችን የሚወሰነው በአካታችነት ፖለቲካ ነው። የጥላቻና የክፍፍል ሰባኪዎች ማኅበራዊ ሚዲያን በመጠቀም በማኅበረሰባችን ላይ ጥፋት እያደረሱ ነው። የአየር ሞገዱን በመጠቀም የበቀል ወንጌል እየሰበኩ ነው። በጋራ በመስራት የጥላቻን መርዝ ማስወገድ አለብን። የመደመር መርሆችን መሠረት ያደረገ የዲሞክራሲ፣ የአካታችነት፣ የስልጣኔና የመቻቻል ባህል በመፍጠር ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ዓለም አቀፉ ሕብረተሰብ ኢትዮጵያውያን ዘላቂ ሰላምና ብልጽግና ለማምጣት የሚያደርጉት በመደመር ላይ የተመሰረተ ጥረት አጋር እንዲሆንም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰላም ለሁላችን ነገኝ ሁንደኬኛ ፈተው ፒስ ሻልቢ አፖኖፋስ ቲንኪ ዩ ቬሪ ማች እስክንድርን ለዘገበው እናመሰግናለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከተበረከተላቸው የዓለም የሰላም የኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሞገሳና ምስጋና ተችሯቸዋል። በሽልማት ሥነ ሥርዓቱ ላይ ንግግር አድርገው ሽልማቱን ያበረከቱላቸው የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይሳ አንደርሰን በንግግራቸው ኢትዮጵያን አወድሰዋል። ኢትዮጵያ የሰው ዘር መገኛ ከመሆኗም አንጻር ሁላችንም ኢትዮጵያዊ ነን በማለት አዳራሹ በጭብጨባ እንዲሞቅ አድርገዋል። ጠቅላይ ሚኒስትር አብይ ስልጣን በያዙ በመቶ ቀናት ውስጥ ብዙ ለውጦችን በአገር ውስጥ ማስመዝገባቸውን የተናገሩት ቤሪት ሬይሳ የሀገር ውስጥ ተፈናቃዮችን ወደ ቀያቸው ከመመለስ ጀምሮ ጠቅላይ ሚኒስትሩ የሚጠበቁ ብዙ ስራዎች እንዳሉባቸውም ጠቁመዋል። ጽዮን ግርማ የኖቤል የሰላም ኮሚቴ ሊቀመንበር ቤሪ ትሬሳ አንደርሰንን ንግግር ይዛለች። ዛሬ በኖርዌይ ኦስሎ በተካሄደው የኖቤል የዓለም ሰላም ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬስ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያቀረቡት ሀሳብ በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ለውጥን በማስመዝገባቸው የዘንድሮውን የ2019 ዓ.ም ማለትም የአውሮፓውያን የኖብል ሽልማት አሸናፊ መሆናቸውን አብስረዋል። ኤሪትራ ኢትዮጵያ to build democracy in Ethiopia by strengthening civil liberties. ካስመዘገቧቸው ሶስት ለውጦች መካከል የመጀመሪያው በኢትዮጵያና በኤርትራ መካከል ለዓመታት ዘልቆ የቆየውን ውዝግብና ለመግባባት በመፍታት ለእርቅና ለሰላም በማብቃቱ ነው። ሁለተኛው በኢትዮጵያ ዲሞክራሲያዊ ስርዓት ለማስፈን የሚያስችሉ የዲሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም ሶስተኛው በምስራቅና በሰሜን ምስራቅ አፍሪካ ለሰላምና እርቅ ሂደት ላደረጉት አስተዋጽኦ የሽልማት ይገባውታል ነው ያሉት። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሬት ሬስ አንደርሰን በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበት የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ ሀገሮች መካከል ለዓመታት ተካሮ በቆየ ውዝግብና ቁርሾ የተቋረጠው የህዝብ ለህዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጣ ማስቻሉ ከፍተኛ ስኬት ነው ብለውታል። ይህ ሂደት በጣም አስፈላጊ የሆኑ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ህዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚህ በላይ ደግሞ የሁለቱ ሀገራት ህዝቦች ተጓጉዘው እርስ በርስ ለመገናኘትና ለመጠየቅ ችለዋል ያሉት አያይዘው በሁለቱ ሀገሮች መካከል የተከፈተውን የፖለቲካ ዲፕሎማሲ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውን አድንቀዋል። ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶችን ተሳትፎ ቁጥር ወደ 50 ከመቶ ከፍ ማድረጋቸውም ተደንቋል። የሰላም ሚኒስትር ሙፈሪያት ከሚል የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዚዳንት መአዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር አብይ አያይዘው የኖቤል ኮሚቴ ሊቀመንበሯ አያይዘው ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት እላፊ እገዳ ማንሳት በጣም አስፈላጊ እንደነበር ተናግረዋል። Lifting the existing state of emergency was a matter of urgency for you. You granted amnesty to thousands of political prisoners, thereby acknowledging that opposition ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት ላፊ ገዳ ማንሳቶ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምሕረት አደረጉ። ያ ሁኔታ ተቃዋሚዎች የጤናማ ፖለቲካ አካል እንዲሆኑ ተረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማሳወቅ ሳንሱር እንዲቀርና ና ነጻ ፕሬስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉብኝትና ጉቦና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዴሞክራሲ ምርጫም እንደሚካሄድ ቃል በመግባቱ ለእውነተኛ ዴሞክራሲ መሰረት ጥለዋል። ዴሞክራሲና ሰላማዊ ማህበረሰብ ለመፍጠርም ያሉትን ጥረት የኖርዌይ የኖቤል ኮሚቴ ይደግፋል፣ አብሮትም ይቆማል ያሉት በዚህ ንግግር ላይ አያይዘው እንደተናገሩትም ጠቅላይ ሚኒስትር አብይ አህመድ ከፊታቸው ከፍተኛ ተግዳሮት እንደሚጠብቃቸው ገልጸዋል። የክልልና የጎሳ ክፍፍል በግምት ወደ ሶስት ሚሊዮን ያህል ተፈናቃዮችን ማስከተሉን እነዚህ ሰዎች በገዛ ሀገራቸው ውስጥ ቤት የለሽ ሆነው እንደሚገኙ ወደ ቀያቸው መመለስ እንዳለባቸው እንዲሁም የኢኮኖሚ ልማቱን ማነቃቃት፣ ስራ አጥነትን በመዋጋት ትምህርት፣ የጤና እንክብካቤና መሰረተ ልማትን ማሻሻል እንደሚያስፈልግ፣ እነዚህ ሁሉ ስራዎች ጠቅላይ ሚኒስትሩን ከፊት ለፊታቸው እንደሚጠብቃቸው ገልጸዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም ሲሉ ዘንድሮ ግን ከአፍሪካ ቀንድ መልካም ዜና ተሰምቷል ይላሉ። that good news rarely arrives from the horn of africa historically good news did in fact come from africa ethiopia is the cradle of humankind the first homo sapiens emigrated from the territory of your country In this sense, we are all Ethiopians. መልካም ዜና ከአፍሪካ ቀንድ አይሰማም ይባላል። በታሪክም መልካም ዜና ከአፍሪካ ቀንድ አይበሰርም። አሁን ግን ከአፍሪካ ቀንድ ጥሩ ዜና ተበስሯል። አፍሪካ ኢትዮጵያ የሰው ልጆች መገኛ እንደሆነች ይነገራል። ከዚህ አንጻር እኛ ሁላችንም ኢትዮጵያውያን ነን ያሉት አድማጮች፣ የዚህን ዘገባ ሙሉ ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ጽዮን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ሳምንታዊው የጋቢና ንግድና ምጣኔ ሀብት አፍታ የሚደመጥበት ሰዓት ነው። ኢትዮጵያ የጎብኚዎችን ቁጥር ለመጨመር ያግዙኛል ያለቻቸውን መላዎች ከሰሞኑ ይፋ አድርጋለች። መጪዎቹ የጎብኚዎች ቁጥር የሚበዛባቸው ወራትን በተመለከተ ሊወሰዱ ስለታሰቡ እርምጃዎችም ከቱሪዝም ኢትዮጵያ ኃላፊ አቶ ስለሽ ግርማ ጋር ተጫውተናል። እነሆ ሙሉ ዘገባው። የዓይንና መንፈስ መስህቦች መናገሻ የሆነችው ኢትዮጵያን ለመጎብኘት በየዓመቱ በመቶ ሺዎች የሚቆጠሩ ሀገር ጎብኚዎች ከመላው ዓለም ተማሉ። ከእነሱ የሚገኘው ገቢ የሀገሪቱን ምጣኔ ሀብት እየደገፈ ይገኛል። በጂዲፒ ወይም የሀገር ውስጥ ምርት ምጣኔ ወደ አምስት ፐርሰንት አካባቢ የሚሆን ኮንትሪቢሽን አለው ቱሪዝም በናሽናል ኢኮኖሚው በእኛ ሀገር ደረጃ ከሁለት እስከ አራት ፐርሰንት የሚሆን የስራ እድል ይፈጥራል። አጠቃላይ ካለው በሀገር አቀፍ ደረጃ ማለት ነው። በአገልግሎት ዘርፉ ላይ ያለውን አስተዋጽኦ ካየን፣ ያው ቱሪዝም እንደምታውቀው ቴሪሸሪ ኢኮኖሚ ነው፣ የሰርቪስ ሴክተር ነው። ስለዚህ ከአገልግሎት ዘርፍ ውስጥ ወደ ሰላሳ ፐርሰንት የሚሆነው ኤክስፖርት ከቱሪዝም ነው። ይህም በረከቱን የተረዳች የምትመስለው ኢትዮጵያ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ቱሪዝም ኢትዮጵያ የተሰኘ የቱሪዝሙን ዘርፍ በልዩ ሁኔታ የሚከታተል ተቋም መስርታለች። ቀደም ብለን የሰማናቸው የቱሪዝም ኢትዮጵያ ኃላፊ የሆኑትን አቶ ስለሺ ግርማን ነው ተቋማቸው አሁን ላይ ደግሞ የጎብኚዎችን ብዛት ለመጨመር አዳዲስ ስልቶችን ወጥነዋል። ሁለት ስትራቴጂዎች ናቸው፣ በተቋሙ ከወርልድ ባንክ ጋር እና ከተለያዩ አጋር ድርጅቶች ጋር በመተባበር ክራፍት የተደረጉት። እዚህ የስቶፕ ኦቨር ቱሪዝም የምንለው በዋናነት በኢትዮጵያ ሀገራችን፣ ያው እንደሚታወቀው፣ ጂኦግራፊካሊ ለአውሮፓም ወደታች ወደ ደቡብ አፍሪካም ላሉ ሀገሮች አማካይ ቦታ ወይም ፕሮክሲሜት ነች። በዚህ ምክንያት በርካታ አፍሪካውያን በርካታ አውሮፓውያን እና ሌሎች የኤዥያን ሀገሮችም ጨምሮ በቦሌ ዓለም አቀፍ ኤርፖርት በኩል ያልፋሉ። ግምት ከአስር ሚሊየን በላይ የሚሆኑ ተጓዦች ናቸው የሚያልፉት። ከነዚህ ሁሉ ተጓዦች የኢትዮጵያ እንዲጎበኙ ማድረግ የቻለው ከአንድ ሚሊዮን በታች ነው ያሉትን ቱሪስቶች ነው። ስለዚህ በዚህ ምክንያት እነዚህም የተወሰኑትን ሰዎች ሀገራችን በማስተዋወቅ የተለያዩ ፕሮዳክቶችን ፓኬጅ በመስራት ሰው እንዲጎበኙ ማድረግ ይቻላል። የተወሰነ ቆይታ እንዲኖራቸው ሌይ ኦቨር ወይም ስቶፕ ኦቨር እንዲኖራቸው ማድረግ ይቻላል ብለን ነው የተነሳ ነው። በዚህ ምክንያት ይሄን የስቶፕ ኦቨር ስትራቴጂ ነው የቀረጽ ነው። በዚህ ሰክሰስፉል የሆኑ እንደ ሲንጋፖር እና አይስላንድ የተባሉ አገሮች ተሞክሮ ወስደናል ማለት ነው። ሁለተኛው ስልት ወይንም ስትራቴጂ ኢትዮጵያ በየቀኑ የተለያዩ ዓለም አቀፍ ስብሰባዎችና ጉባኤዎችን የምታስተናግድ መሆኗን ታሳቢ ያደረገ ነው። የሁለተኛው ስትራቴጂ የማይስ ቱሪዝም ስትራቴጂ ነው የሚባለው። የማይስ አብርቬሽን ነው ሚቲንግ ኢንሴንቲቭ፣ ኮንቬንሽን፣ ኤግዚቢሽን የሚለውን የእንግሊዝኛ ተርሚኖሎጂ ይዞ ነው። በእኛ ሀገር ቋንቋ የኩነት ልንለው እንችላለን። የኩነት ቱሪዝም የሚባለው አይነት ነው ይሄ ደግሞ ሀገራችን በአብዛኞቹ ዓለም የሚገኘውን የኮንፈረንስ ቱሪዝም ወይም የማይስ ቱሪዝም ተጠቃሚ ባለመሆኗ፣ ነገር ግን ከፖቴንሻል ወይም ከአቅም አንጻር ካየ ነው ኢትዮጵያ ውስጥ በርካታ የአፍሪካ ሕብረት መቀመጫ መሆኗን ጨምሮ በርካታ ፍላጎቶች ይኖራሉ፣ ስብሰባዎች አዲስ አበባ ላይ እንዲካሄዱ። ስለዚህ እነዚህ ስብሰባዎች በተለያዩ ዓለማት በተለይ አሁን ወደ ደቡብ አፍሪካ ከሄድን ወደ ኬፕታውን አካባቢ ይበዛሉ። በምስራቅ አፍሪካ አካባቢ ደግሞ ወደ ሩዋንዳ ቺጋሌ አካባቢ ይበዛሉ። እነዚህ ሀገሮች የማይስ ቱሪዝም የሚለውን ሀሳብ ተረድተው ስትራቴጂ ነድፈው የቢድ የጨረታ ዶክመንት አዘጋጅተው የተለያዩ ስብሰባ አዘጋጅ ወይም ኮንፈረንስ ኦርጋናይዘርስን አፕሮች በማድረግ በተለያዩ ቦታዎች የሚካሄዱ ኤቨንቶች ላይ በመሳተፍ ስብሰባዎችን ወደ ሀገራቸው እንዲመጡ ማድረግ ችለዋል። ስለዚህ እኛም ወደኛ ሀገር ስብሰባ እንዲመጣልን በዚህ ጊዜ ለስብሰባ የሚመጡ ተሳታፊዎች አካባቢያችን ይጎበኛሉ። የተለያዩ የሆቴል አገልግሎቶችን ይጠቀማሉ። በዚህ በዚህ ትራንስፖርት መሰል በሆኑ አገልግሎቶች ይጠቀማሉ። ከእነዚህ ሁሉ ገቢ ማግኘት እንችላለን፣ የስራ እድል መፍጠር እንችላለን የሚል ነው። ስለዚህ የስቶፕ ኦቨር እና የማይስ የምንላቸው መሰረታዊ ሀሳባቸው እዚህ አካባቢ ላይ ነው። የታህሳስና ጥር ወራት ኢትዮጵያን ለመጎብኘት የሚመጡ ጎብኚዎች ቁጥር የሚያሻቅብባቸው ናቸው። ሆኖም በሀገሪቱ በተለያዩ አካባቢዎች የሚፈጠሩ ግጭቶችና የሰላም እጦት የጎብኚዎችን ወደ ኢትዮጵያ የማቅናት ፍላጎት እንዳያቀዘቅዘው ስጋት መፍጠሩ አልቀረም። የቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ከዚህ ቁልፍ ወቅት የሚገኘውን ጥቅም ላለማጣት እየተደረጉ ያሉ ጥረቶችን ያስረዳሉ። ካለው የሴኪሪቲ ካውሽንና ስጋት አንጻር ከባህልና ቱሪዝም ሚኒስቴር ጋር በመሆን የፌዴራል ፖሊስ ጋር የጀመርናቸው ኮሚኒኬሽኖች አሉ። የቱሪስት ሴፍቲ አትሊስት በእነዚህ በፒክ ሲዝን ወቅት ቱሪስቶች ምንም አይነት ስጋት ችግር እንዳይደርስባቸው ጥንቃቄ ለማድረግ እንዳያስችል ከፌዴራል ፖሊስ ጋር የምንሰራቸው ስራዎች አሉ። በተጨማሪ በቱሪዝም ኢትዮጵያ በኩል የምናቋቁመው ኮል ሴንተር በአብዛኞቹ ኤምባሲዎች ዌብሳይት ላይ የሚገኝ ነው የሚሆነው አብዛኞቹን አምባሳደሮች ደግሞ አሁን እያገኘ ናቸውም ስለሆነ እነዚህ አምባሳደሮች በሚጽፉት ደይ ቱደይ በሚጽፉት የትራቭል አድቫይስ ላይ ኢትዮጵያ ለቱሪስቶች አሁንም ሴፍ ደስቲኔሽን እንደሆነች በሚመጡበት ጊዜ እነዚህን ክብረ በዓላቶች በአግባቡ ጎብኝተው በሰላም መመለስ የሚችሉበት ሁኔታ እንዳለ መረጃዎችን እንዲሰጡልን እናደርጋለን። በተጨማሪ ቱሪስቶች ኢትዮጵያውን መሬት ከረገጡበት ጊዜ ጀምሮ ከቦሌ ዓለም አቀፍ ከኤርፖርት ጀምሮ እስከ መስቀል አደባባይ ባለን የቱሪስት ኢንፎርሜሽን ሴንተሮች መረጃዎችን እንዲያገኙ ማድረግ እንችላለን። አቶ ስለሺ፣ መጪው ከፍተኛ የጎብኚዎች ቁጥር የሚጠበቅበት ወቅት በሰላም እንዲጠናቀቅ በሀገሪቱ የትኛውም ስፍራ የሚኖሩ ዜጎች ትብብራቸውን እንዲቸሩ አብረው ጠይቀዋል። ለአሜሪካ ድምፅ ራዲዮው ሀብታሙ ስዩም ዋሽንግተን ዲሲ አለች ልጅነት ልብ የፈረሃት ወዳት ስንዋደር ኖረ ኖረን ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ ከተራራው ማዶ ማዶ never Be all I አድማጮቻችን አብራችሁን ስላመሻችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እንዲሁም በፌስቡክ አድራሻዎቻችን እንዲሁም በተጨማሪ በኢሜይል አት ጋቢና አት ቪኦኤ ኒውስ ዳትካም ላይ አስተየታችሁን ብትልኩልን እንቀበላለን። በጣም እናመሰግናለን። ደህና ደሩ። የነገ ሰው ይበላል። I'm going to a nore of Un radio sagale americati.